በኢትዮጵያ ከ9000 በላይ ስደተኞች ዲጂታል መታወቂያ ማግኘታቸው ተገለጸ። ባለፉት ስድስት ወራት ውስጥ በኢትዮጵያ የሚገኙ 10000 የሚጠጉ ስደተኞች ፋይዳ የተሰኘ የዲጂታል መታወቂያ እንደተሰጣቸው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር አስታውቋል። ዲጂታል መታወቂያው ስደተኞች የተለያዩ ማህበራዊና ኢኮኖሚያዊ እንዲሁም የደህንነት አገልግሎቶችን እንዲያገኙ እንደሚያስችልም ተቋሙ ገልጿል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ተመዝግበው እውቅና ማግኘት አለመቻል በተለይ የከተማ ስደተኞችን ለእስርና መሰል ችግሮች አጋልጧቸው ቆይቷል ሲሉ ለአሜሪካ ድምፅ በቅርቡ ተናግረዋል። በሂደቱ ላይ መዘግየት መታየቱን የገለጹት በኢትዮጵያ መንግስት የስደተኞችና ምላሽ አገልግሎት የስደተኛ ከለላ ዳይሬክተር ዳባለ ሜሳ ለዚህ ምክንያቱም የባለሙያዎች እጥረት እንደሆነ ጠቁመዋል። በአሁኑ ወቅት ችግሩን ለመቅረፍ ከዩኒሲር ጋር በመተባበር አገልግሎቱን የሚሰጡ ባለሙያዎች ሰልጥነው በየካምፖቹ እንዲሰማሩ ማደረጋቸውን አስረድተዋል። ኬኔዲ አባተ ተጨማሪ ያለው። የኢትዮጵያ መንግስት ካለፈው ዓመት መጋቢት ወር ጀምሮ በአገሪቱ የተለያዩ አካባቢዎች ለሚገኙ ስደተኞች ፋይዳ የተሰኘ ዲጂታል መታወቂያ ካርድ በመስጠት ላይ እንደሚገኝ ለሂደቱ ድጋፍ በማድረግ ላይ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር አስታውቋል። ድርጅቱ ዛሬ ማክሰኞ መስከረም 14 ቀን 2017 ዓ.ም ባወጣው የነሐሴ ወር አፈጻጸም ሪፖርቱ በአዲስ አበባ ለሶስት ወራት በሙከራ የተጀመረው መርሃ ግብሩ አሁን ላይ በ አማራ በቤኒሻን ጉልጉሙዝ እና በሶማሌ ክልሎች ተስፋፍቶ ከዘጠኝ ሺህ ስድስት መቶ በላይ የዲጂታል መታወቂያ ካርዶች ለስደተኞች እንደተሰጡ ገልጿል። በአሁኑ ጊዜ የዲጂታል መታወቂያ አሰጣጥ ሂደቱ በሶማሌ ክልል እየተከናወነ እንደሚገኝ ከስፍራው በስልክ አስተያየታቸውን የሰጡን በስደተኞችና ተመላሾች አገልግሎት የስደተኞች ከለላ ዲሬክተር ዳባለሜሳ ስለቀጣይ ስለ ቀጣይ ሂደቱ አብራርተዋል። በተለያዩ ክልሎች ላይ ቀብሪበያ ላይ አሁን እየሰራ ነው። ቀብሪ በያ ማለት ወደ ሶማሌ ክልል ነው። ሶማሌ ክልል ነው። አማራ ክልል ላይ ዳባት ላይ እየሰጠናቸው ነው። ቤኒሻንጉል ጉሙዝ ጾሬ የሚል ካምፕ ላይም ዲጂታ ላይ እየሰጠን ነው። አጠቃላይ ሂደቱ ከናሽናል አይዲ ፕሮግራም ጋር ነው በጋራ በትብብር እየሰራን ያለ ነው። ይህንን ስንሰጥ በሲስተም መሰረት ወደ ናሽናል አይዲ ፕሮግራም እንልካለን። በዛ መሰረት ቁጥር ይልካሉ። በዛ ቁጥር መሰረት ፓርፖርት ተደርጎ አይዲ ፕሪንት ተደርጎ ይሰጣቸዋል። ይሄ ለስደተኞች ዘርፈ ብዙ ጠቀሜታ አለው። ከጸጥታ አንጻር፣ ከሶሻል ኢኮኖሚክ አንጻር ስደተኞቹ ተጠቃሚ ይሆናሉ። እና ይህንን እንደ መንግስት አጠናክረን እንቀጥላለን። በቅርቡ በጋንቤላ ይህንና ናሽናል አይዲ ለመጀመር በተርኬዲ መጠላጠቢያ የገኖ ዝግጅት ስራዎችን ጨርሰናል። በቅርቡ እንጀምራለን። ሌሎች ካምፖችንም ለሁሉም ስደተኞች የዲጂታል አይዲ ተጠቃሚ እንዲሆኑ የማድረግ ስራ እየሰራን ነው ያለነው። በኢትዮጵያ እየተከናወነ ያለውን ለስደተኞች ዲጂታል መታወቂያ የመስጠት ሂደት ያደነቀው ዩኤንኤችሲአር ይህ ተነሳሽነት የስደተኞች ጥበቃን በተገቢው ሰነድ በማጠናከር ረገድ ኢትዮጵያ ለዓለም አቀፉ የስደተኞች መድረክ ጂአርኤፍ ያላትን ቁርጠኝነት የሚያመለክት ነው ብሏል። ዲጂታል መታወቂያው ስደተኞችን ከአስገዳጅ የመመለስ ሂደትና በዘፈቀደ ከመታሰር የሚከላከል ሲሆን እንደ ጤናና ትምህርት የመሳሰሉ ማህበራዊ አገልግሎቶችን እንዲያገኙም የሚያስችል ነው። በተጨማሪም ስደተኞች የባንክ ሂሳቦችን እንዲከፍቱ የንግድ ስራዎችን እንዲያከናውኑና በኢኮኖሚያዊ እንቅስቃሴዎች እንዲሳተፉ የሚያስችላቸው እንደሆነ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነርና የኢትዮጵያው የስደተኞችና ተመላሾች አገልግሎት መረጃዎች ያመለክታሉ። ይሁን እንጂ የስደተኞች ምዝገባና የመታወቂያ ሰጣጥ ሂደቱ የተቀላጠፈ ባለመሆኑ በኢትዮጵያ ቁጥራቸው በከፍተኛ መጠን እየጨመረ የሚገኙ ስደተኞች ለተለያዩ ችግሮች እየተጋለጡ እንደሆነ መግለጻቸውን ከዚህ ቀደም መዘገባችን ይታወቃል። የስደተኞችን ጉዳይ በቅርበት ከሚከታተሉት ተቋማት አንዱ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም እንዲሁ ከምዝገባና መታወቂያ ከማግኘት ጋር በተያያዘ ያለው ሂደት መዘግየቱ ስደተኞችን በተለይም በከተሞች የሚገኙ ስደተኞችን ለእስርና መሰል ችግሮች ማጋለጡን ሰሞኑን ለአሜሪካ ድምጽ ገልጾ ነበር። ለስደተኞች የዲጂታል መታወቂያ የመስጠቱ ሂደት የዘገየው ከዘርፉ ባለሙያዎች እጥረት ጋር በተገናኘ መሆኑን የገለጹት በስደተኞች እና ተመላሾች አገልግሎት የስደተኞች ከለላ ዲሬክተር ዳበለ ሜሳ አሁን ላይ ችግሩ እየተቀረፈ ነው ብለዋል። በእርግጥ ትንሽ የመዘግየት ነገር አለው፣ ግን እነዚህ ባለሙያዎች ስልጠና ከወሰዱ እና ወደ ስራ ከገቡ በኋላ ጥሩ ጥሩ መሻሻሎች አሉና ባለሙያዎቹ ደግሞ የበለጠ ስልጠና ወስዶ ወደ ስራ ሲገቡ እያንዳንዱ ካምፕ ላይ ይህንን ሊሰራ የሚችል ባለሙያ ተቀምጧል። ስልጠናውን ከወሰደና ስራው ከተጀመረ በኋላ በቀጣይነት ሊሻሻሉ ነገሮች ይኖራሉ። እስካሁን የማቴሪያል ችግር የለብንም። ኦልሞስት የኔሰር ማቴሪያሎችን አቅርቧል። በሁሉም ቦታ ላይ አሁን ለማቅረብ ፈቃደኞች ናቸው። በአሁኑ ወቅት በኢትዮጵያ ከአንድ ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ይኖራሉ ተብሎ የሚገመት ሲሆን ሁሉንም ስደተኞች የዲጂታል መታወቂያ ተደራሽ ለማድረግ መታቀዱንም ገልጸዋል። L'Amerika dimmt, Kanada warte, hat dies aber